ጥያቄያችን በ1983 ዓ ም ወልቃይትና አካባቢው ወደ ትግራይ ክልል በተካለለበት ጊዜ የጀመረ ነው የሚሉት የወልቃይት ሕዝብ የአማራ ማንነት ጥያቄ አስተባባሪ ኮሚቴ አባል ከሆኑት አንዱ አቶ ልግሸት አስፋው ናቸው። ጥያቄው የዛሬ ጥያቄ አይደለም፣ የ24 ዓመት ጥያቄ ነው። የወልቃይት ሕዝብ አማራ ነን፣ እኛ ትግሬ አይደለንም። ጥያቄው በትጥቅ የሚፈታ መክሎት በትጥቅ ሞክሯል፣ በማኩረስም አልተመለሰም። የወልቃይትን ህዝብ የአማራነት ጥያቄ ያኔ ያነሱ ሰዎችም እስካሁን ያሉበት እንኳ አይታወቅም ይላሉ አቶ ልግሸት። ከ2007 ወዲህም ሀገሪቱ ከራሱ አልፎ ለአፍሪካ የሚበቃ ህገ መንግስት ስላላት የእኛ ጥያቄ በህገ መንግስቱ ምላሽ ያገኛል በሚል ምሁራንንና ሀገሬውን በማማከር ለህወሀት ጽህፈት ቤት፣ ለአማራ ክልል፣ የፌዴሬሽን ምክር ቤትን ጨምሮ ለሚመለከተው ሁሉ በሰነድ የተደገፈ አቤቱታቸውንም እንዳቀረቡ አስረድተዋል። ጥያቄ የማንነት ውቅና ስጡን፣ ህዝባችንን ሰብስበን እናወያይ። ይህ ህዝብ ሳይጠየቅ የተከለለ አገር ነው። ስለዚህ እንዳንተ ነፍስ አፋችን ተለጉመናል። ስትፈልጉ እንደ በሬ ጠምዳችሁ አርሳችሁ እናል፣ ስትፈልጉም እንደ በቁሎ ለጉማችሁ ተሰቅላችሁናል፣ እንደ አህያም ጭናችሁኛል። ወልቃይት ያልተሰራ ስራ የለም። በአጠቃላይ ይህን ከእንግዲህ በኋላ ይቁም። ህገ መንግስት አለ፣ በአንድ ህገ መንግስት የሚመራ አገር፣ ይህን ሁሉ ጭካኔ የተሞላበት ግፍ በእኛ ላይ እርምጃ የምትወስዱትን አቁሙ ብለን ስንመላለት ያው የተሰጠን ምላሽ እናንተ ወልቃይት ህዝብ አትወኩሉም፣ የወልቃይት ህዝብም በትግራዊነቱ አረጋግጦ የኖረ ነው። ብትወዱ እመኑ፣ ባትወዱም የትግራይ መሬት ነው ወልቃይት፣ እንዲያውም ከፈለጋችሁ የደም ካሳችን ነው አንሰጥም ብለው አሰናበቱም። አዎንታዊ ምላሽ ሲያጡም አቤቱታቸውን ለፌዴሬሽን ምክር ቤት ለማቅረብ ወደ አዲስ አበባ ለመሄድ ወሰኑ። እነሱ እንደሚሉት አዲስ አበባ ግን እንደገመቱት በቀላሉ አልደረሱም። እንጦጦ አካባቢ ከመንገድ ተይዘው ወደ ጫንጮ እንደተመለሱ፣ ከዚያም አድረው እንደገና ወደ አዲስ አበባ በመጓዝ ካሰቡበት አቤቱታቸውን እንዳቀረቡ ያብራሩልን ደግሞ ሌላኛው የኮሚቴው አባል ኮሎኔል ደመቀ ዘውዱ ናቸው። ጥያቄውን ይዘን ፌዴሬሽን ምክር ቤት ገብተን እንወጣ እንደገና ከበሩ አስረው፣ ሶስተኛ ፖሊስ ጣቢያ ልዩ ምርመራ የሚለው ይሄ አሸባሪ ምናምን ተብሎ የሚመረመርበት ቦታ፣ በአሸባሪነት ተከሳችኋል ብለው ምርመራ ያደረጉልን፣ አስራ ዘጠኝ ሰዎች ነበር። የጣት አሸራ ሰጥተናል፣ ፎቶግራፍ በሶስት አቅጣጫ ተነስተናል። እኛ የመብት ጥያቄ ልንጠይቅ እንጂ አሸባሪዎችን ልንፈረጅ አይገባንም። እኛ ራሳችን አሸባሪ የምንታገል ሰዎች ነው። እዚያ በአጋጣሚ ይሄን ጉዳያችን ማያውቁ መረሙ ሰዎች ክስተታችንና የእኛ ጥያቄም አራባና ቅቦስ ሆናቸው ገረማቸው። ከዚህ ሁሉ ውጣ ውረድ በኋላ የፌዴሬሽን ምክር ቤቱ ጥያቄያቸውን እንደተቀበለም ኮሎኔሉ ይናገራሉ። እንግዲህ ምንድን ነው ያለን ፌዴሬሽን ምክር ቤቱ ሌሎች ባለሙያዎችም ይሄ ሕገ መንግስታዊ ነው መታች ነው እኛ በህጉ መሰረት ጥያቄያቸው ተቀብለናል። ቢያንስ ግን ጥያቄ መጠየቃቸው ወንጀል አይደለም ብለናል። መብት ነው። የወልቃይት ሕዝብ የአማራ ማንነት ጥያቄ አስተባባሪ ኮሚቴ አባላቱ እንደሚሉት አሁንም ይህን ጥያቄ ያነሳሉ፣ ያስተባብራሉ ተብለው የሚጠረጠሩ ሰዎች በአካባቢ አካባቢው ለወከባ ተዳርገዋል። ድብደባ የተፈጸመባቸው ግለሰብም ጎንደር ሐኪም ቤት እንደገቡም ጠቅሰዋል። መረጃዎቹን ለማጣራት ወደ ወልቃይት ዞን ባለስልጣናት ስልክ ብንደውልም ስብሰባና ስራ ላይነን በሚሉ ምክንያቶች ለጥያቄያችን ምላሽ ማግኘት አልቻልንም። የኢትዮጵያ የፌዴራል ጉዳዮች የህዝብ ግንኙነት ኃላፊ አቶ አበበ ወርቁ አቤቱታ አቅራቢዎቹ ደረሰብን ስላሉት የእስር እንግልት እሳቸውም ሆነ መስሪያ ቤታቸው የሚያውቀው ነገር የለም ካሉ በኋላ ያቀረቡት ጥያቄ ግን በሽምግልና እየታየ እንደሆነ ገልጸዋል። ወልቃይት አካባቢ ላይ የተወሰነ ግሩፕ ወደ ትግራይ ተካለን መኖር የለብንም ወደ አማራ ነው የሚል አለ። የተወሰነው ደግሞ ወደ ትግራይ ተካለን መኖር የሚል የሀሳብ ፍጭቶች ነበሩ። እኛ የፌዴራል ስርዓት ለአስተዳደር በሚመች መንገድ ነው የሚካለለው፣ ደንበሩም እንጂ ያው አንድ ፖለቲካል ኢኮኖሚ ገነባ አገር ነው። እዚያው አካባቢ ላይ ያለ ወደየት ነው ተካሎ ህዝብ የሚኖረው የሚል ሁኔታዎች ተነስተው በፊትም ስለነበሩ በሰፊ መድረኮችም ተነስተው ውይይት በሁለቱም ወገን እየተካሄደ እንዲሁም በሁለቱ ክልሎችም ምንም ሳይገባ ያው ያለው የሀገር ሽማግሌ ሃይማኖት መሪዎችና ሌሎችም ባሉበት ራሳቸው እንዲወስኑ ነፃነት ተሰጧቸው ውይይት ላይ እንደሆኑ እናውቃለን።